የባለ ብዙ ቀለም ሐሳቦች መናሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች፣ ለምሽቱ የያዝናቸውን ፕሮግራሞች እናስተዋውቃችሁ። የተባበሩት መንግስታት የስደተኞች ድርጅት በኢትዮጵያ ለሚገኙ ስደተኞች ድጋፍ የሚውል ከስድስት መቶ ሚሊዮን ዶላር በላይ ጠይቋል። ለምን ስደተኞቹ አቅም እያላቸው ብቃት እያላቸው ጊዜያቸውን ያለ ምንም ትምህርትና ስራ ካምፕ ላይ ጭ ብሎ ከሚያሳልፉ ሰርተው እስካሉ ድረስ ሰምንበትን ሀገር ጭምር ይረዳሉ። ሚገጥሟቸው ሁኔታዎች ራሽ ወደ ሀገራቸው ሲሄድ ደግሞ ለሀገራቸው ትልቅ አስተዋጽኦ የሚያደርጉ ዜጎች ይሆናሉ ማለት ነው። የድርጅቱ የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ናቸው። ለማብራሪያ ተመልሰው ይመጣሉ። በሌላ ዘገባ ደግሞ መንግስት እስከ ሁለት ቢሊየን ብር በጀት የቆረጠለት የወሎ ቴሪሸሪ ኬሪ ሕክምና እና የማስተማሪያ ሆስፒታል አፈጻጸም ላይ በህዝብና በመንግስት መካከል አለመተማመን ተፈጠረ። ወደ 59 ሚሊዮን ብር 960 ብር 19 ሳንቲም አሁን አባይ ባንክ በብሎክ አካውንት ተቀምጧል የሚል ነው የተነገረ ከቦርዱ ጽፈት ቤት። በግሌም በቤተሰብም በሁላችንም ገንዘብ አዋተናል። ያን ገንዘብ ከዚህ ጋር አያገናኙት። የመጀመሪያው ነገር ግልጽ እንዲሆን የምንፈልገው እኛ ያ ራሱን የቻለ ኮሚቴ አለው፣ ራሱን የቻለ ቦርድ አለው፣ ራሱን የቻለ ሂደት አለው። በዛ ቢያዩበት፣ አያቀላቅሉት። ዝርዝሩን ቆየት ብላችሁ ታደምጣላችሁ። እስከ ዝግጅታችን ማብቂ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋ ጃናቸውን ዘገባዎችም ታደምጣላችሁ። ፕሮግራሙን በመምራት ሲሆን ግርማ በሬያችሁ፣ አመሻለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። በተባበሩት መንግስታት ድርጅት የስደተኞች ኮሚሽን በኢትዮጵያ የሚገኙ ስደተኞች ድጋፍ የሚውል ከ600 ሚሊየን ዶላር በላይ ጠይቋል። ገንዘቡ ባለፈው ዓመት ኢትዮጵያ ስደተኞችን በተመለከተ ያወጣችውን ተራማጅ የተሰኘ ሕግም ተግባራዊ ለማድረግ እንደሚረዳ ይጠበቃል ተብሏል። ኮሚሽኑ ዛሬ በጄኔቫ ስዊዘርላንድ ይፋ ባደረገው መግለጫ በኢትዮጵያ የሚገኙ ከ700 ሺህ በላይ ስደተኞች ና ቀባይ ማህበረሰቦችን ተጠቃሚ የሚያደርጉ ተግባራትን ለመደገፍ የሚያስችል ገንዘብ ከዓለም አቀፍ ለጋሾች ጠይቋል። ድርጅቱ ተግባራቱን ለማከናወን 658 ሚሊዮን ዶላር ነው የጠየቀው። መለስካቸው አመሀ በኢትዮጵያ የኮሚሽኑ ቃል አቀባይ የሆኑትን አቶ ክሱት ገብረ እግዚአብሔርን አነጋግሯል። የተጠየቀው ገንዘብ ለምን ዓላማ እንደሚውል ለተነሳው ጥያቄ አቶ ክሱት ገብረ እግዚአብሔር ከሚሰጡት ማብራሪያ ዘገባው ይጀምራል። ታወቀው የኢትዮጵያ ውስጥ የሚመጡ ስደተኞች ቁጥር በየጊዜው እየጨመረ መጣው። ሲመጡ መመዝገብ አለባቸው። መሰረታዊ ፍላጎቶቻቸው መሞላት አለባቸው። መጠለያ፣ ውሃ፣ ህክምና፣ ምግብ ወዘተ ያሉ ነገሮች አሉ። ከነዚህ መሰረታዊ ፍላጎቶች በተጨማሪ አሁን የመጣው ግሎባሊ እየመጣ ያለው ትሬንድ ስደተኞች ቁጭ ብለው የሚቀለቡ የሰብአዊ እርዳታ ብቻ የሚቀበሉ ሳይሆኑ ምጡ ሰርተው ራሳቸውን የሚደግፉ ለተጠለሉበት ሀገርም አስተዋጽኦ የሚያደርጉ መሆን አለባቸው፣ የሚል አንደርስታንድ አለ። ኢትዮጵያም አምና ጃንዋሪ ሁለት ሺህ አስራ ዘጠኝ ጥሩ ህግ አውጥታለች። ስደተኞች መስራትም የሚችሉበት ሁኔታ ተቀጥረው ይሁን ወይም በራሳቸው ከኢትዮጵያውያን ጋር አብረው ሆኖ ሰርተው ከካምፕ ውጭም ሆነው የሚኖሩበት የሚማሩበት እና በራሳቸውም ደግፈው ህብረተሰቡንም የሚጠቅሙበት ሁኔታ እንዲፈጠር የሚያመቻች ሁኔታ ነው። ስለዚህ ከዛ አንፃር ይህንን ሁኔታ የሚያመቻቸው ነገሮች መስራት ቅድም ችምር ነው። የጠየቃችሁትን ገንዘብ ብዙ ጊዜ አታገኙም፣ እንዲያውም ከዛ በእጅጉ ያነሰ ነው የምታገኙት። እና ይሄ በጣም ትልቅ ችግር እንደፈጠረባችሁ ደጋግሜ ሰምቻለሁ። ይሄ የሚሆኑበት ምክንያት ምንድን ነው? እንግዲህ እንደሚታወቀው አሁን ባለው ሁኔታ ወይም እርዳታ ሰጪዎቹ ውሱን መንግስታት እና ሀገራት ናቸው። በዓለም ዙሪያ ያለው ቀውስ ደግሞ እየበዛን የሄደው እና እርዳታቸው ያላቸው አቅም ለብዙ ሀገሮች ሲረዱ እንግዲህ ትንሽ ትንሽ ነው የሚደርሰን ማለት ነው። ስለዚህ መፍትሄው አሁን ምንድነው እየተደረገ ያለው የግል ሴክተሩ በዚህ ዙሪያ ላይ ጠንካራና ንቁ ተሳታፊ እንዲሆን የማግባባት ስራዎችን እየተሰሩ ነው። ዜጎችን በያገሩ ያሉ ዜጎችም ከትንሽ ጀምሮ ያቅማቸውን የአቅማቸውን ያህል አስተዋጽኦ እያደረጉ ቀውን አስፈላጊውን በጀት የሚሞሉበት ሁኔታ ለመስራት እንቅስቃሴዎች እየተደረጉ ነው አሉ። ስለዚህ በመሰረቱ የስደተኞችን ከአንድ ሀገር ነገር በተለያየ ምክንያት የሚፈልሱና የሚሰደዱ ሰዎችን ለመርዳት የሚደረገው መሰረታዊ የአሰራርና የአስተሳሰብ ለውጥ የግድ የሚል ይመስለታል። በዚህ ምክንያት ትክክል። አዎ ለዚህም ነው አሁን ስደተኞች ቁጭ ብለው ዩማኒቴሪያን እርዳታ ብቻ ማ ያንባቸው ሳይሆን ከልማት ጋር መቆራኘት አለበት። የዩኤንኤችሲአር ስራ የስደተኞች ጋር የሚሰሩ ማንኛውም ተቋማት ስራቸው ከልማት ጋር ተቆራኝቶ በኋላ በሂደት ራሳቸውን ችግበት እና ረጂ አካላትንም ዝም ብለው በዕድሜ ልክ ማናስቸግርበት ሁኔታ እንዲፈጠር ነው ትልቁ። ነገር ግን ስደተኞቹ አቅም እያላቸው ብቃት እያላቸው ጊዜያቸውን ያለምንም ትምህርት ዳ ስራ ካምፕ ላይ ቁጭ ብሎ ከሚያሳልፈ ሰርተው እስካሉ ድረስ ሰምንበትን ሀገርም ጭምር ይረዳሉ። ድንገጥሟቸው ሁኔታዎች ተሻሽ ወደ ሀገራቸው ሲሄድ ደግሞ ለሀገራቸው ትልቅ አስተዋጽኦ የሚያደርጉ ዜጎች ይሆናሉ ማለት ነው። ከዚህም በተረፈ እነዚህ ስደተኞች በስራም ጭምር ነው ሰብዓዊነታቸውንም የሰው ልጅነታቸውን የሚያገኙት፣ እና ትልቅ ዋጋ ያለው ነገር ነው እና በዚህ ረገድስ ምንም የምታስቡት ነገር አለ? تكتكل اه تكتكلنا وصونا وقل لكم تقراتوا عنه ولا ሰው መሆናቸው መታወቅ አለባቸው። የሰው ዲግኒቲ የምለው ነገር የምንለው ነገር ያላቸው ሰዎች ናቸው። ስለዚህ ሰርተው ጎጭ የተጠበቁ ነው እሱ እነሱ ሲወጡ በየመስኩ በኢንዱስትሪያል ፓርኮችም ጭምር እርሻም ጭምር ጥሩ ውጤት እያገኘ ነው። ይሄ ለሙከራ ነው። እየሰፋ እንደሚሄድ መንግስትን ቃል ገብቷል። በጣም አመሰግናለሁ ለዘወትር መለስካቸውንና አቶ ክሶት ገብረ እግዚአብሔርን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ወደ ወሎ ነው የሚወስደን መንግስት እስከ ሁለት ቢሊየን ብር በጀት እየቆረጠለት የወሎ ቴርሸሪ ኬር የህክምናና የማስተማሪያ ሆስፒታል አፈጻጸም በህዝብና በመንግስት መካከል አለመተማመን የፈጠረ ነው ሲሉ የደሴ ከተማ አስተያየት ሰጪዎች ተናገሩ። ፕሮጀክቱን በባለቤትነት የተረከበው ወሎ ዩኒቨርሲቲ ግን ሆስፒታሉ ደረጃውን ጠብቆ እንዲሰራ አስፈላጊውን ሁሉ እያደረግኩ ነው ብሏል ተደርጓል። መስፍን ራጌ ከስፍራው ተከታዩን ዘገባ አጠናቅሯል። ፕሮጀክቱ ይፋ ከሆነበት ከ202 ዓ ም ጀምሮ በህዝቡ ሀብት ይሰራል በሚል በተለያዩ የገቢ ማስገኛ ዘዴዎች በርካታ ሚሊዮን ብሮች ከህዝቡ መሰብሰቡን ነዋሪዎች ይናገራሉ። ያለው የኑሮ ውድነት ቢፈታተንንም ከመቀነታችን ፈተን፣ ኪሳችን እንዳብሰን ፕሮጀክቱን የደገፍነው በምስራቅ አፍሪካ ሪፈራል አገልግሎት የሚሰጥ የመጀመሪያው ሆስፒታል ይሆናል በመባሉ ነበር የሚሉት ነዋሪዎቹ፣ አሁን ግን ፕሮጀክቱ ከህዝቡ ወደ መንግስት ተዘዋውሯል። በምስራቅ አፍሪካ ደረጃ ሳይሆን በሀገሪቱ ውስጥ ካሉ ሆስፒታሎች ጋር ተመሳሳይ ሆኖ ይሰራል መባሉ ቅሬታ ፈጥሮብናል ብለዋል። የወሎ ተርሽሪ ጉዳይ ሲጀመር በህዝብ ይሰራል ተብሎ የተጀመረው ያም ስለነበር ነው። በኢትዮጵያም በአውሮፓም በአሜሪካም ሀብት ሲሰበሰብ የነበር በኋላ ላይ ጠቅላይ ሚኒስትር ኃይለማርያም እንደገና በመንግስት ልንሰራው ነው የሚል ሀሳብ ደግሞ፣ ነገሩ ጥሩ ሀሳብ ነው እንተባበራለን ማለት ነው። ህዝቡ የሚያወጣል መንግስት ያመጣል እንሰራለን ማለት ነው። ፋይናሊ ደግሞ ጠቅላይ ሚኒስትር አብይ የመጡበት ዘመን አላውቀውም ያሉ፣ እንደ ሀረር፣ እንደ ጎንደር፣ እንደ ድሬዳዋ ሪፈራል ሆስፒታል ላሰራላችሁ ይህን ያህል በጀት አጸድቅላችኋለሁ ነው ያሉ። ፕሮጀክቱ በመንግስትና በህዝብ መካከል አለመተማመን ፈጥሯል የሚሉት አስተያየት ሰጪዎች ከህዝቡ የተሰበሰበው ገንዘብ እየተደረሰ ኮሚቴዎቹ ውስ የት ገቦ ሲሉ ይጠይቃሉ። የተሰበሰበው ገንዘብ ያ ገንዘብ በየባንኩና በየሀገሩ ተበታትኖ ነው ያለው። ያንንም ራን ሲያደርግ የነበረው ኮሚቴ ወይም ቦርድ አካላት አሉ። እነሱ ራሱ አሁን የት እንዳሉ አይታወቁም። ስለዚህ አሁንም እየተማማን ነው። የማህበረሰብ ሀብት ነው እንጂ የግለሰቦች ሀብት አይደለም። ስለዚህ ይሄንን ሀብት ሊረከብ የሚችለው ሶሳይቲ ደግሞ በነበረው ገንዘብ ላይ በቂ መረጃ ሊኖረው ይገባል። የፕሮጀክቱ የፋይናንስና ንብረት ኃላፊ የአቶ አስማማ አባተ ዝርዝር ምላሽ የቀድሞ ቦርድ አባላት በተገኙበት እንደሚሰጥ አረጋግጠዋል። ብር የገባው በብሎክ አካውንት ስለሆነ ወደ ቦርዱ ነው የገባው። ቦርዶ የሚያንቀሳቀሰው በአገር ደረጃ ጠይቄ እንደተረዳሁት ዛሬ ላይ ጠይቄም ይህ ነው የተሰበሰባችሁት ከሌሎች ከአዲስ አበባም በውጭም ካለም ከጎንደርም ከጅማም ከሌላም የተሰበሰበ ብር በአጠቃላይ ወደ 59 ሚሊዮን ብር 960 ብር ከ19 ሳንቲም አሁን አባይ ባንክ በብሎክ አካውንት ተቀምጧል የሚል ነው የተነገረ ከቦርዱ ጽፈት ቤት የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታ አሁንም ከህዝቦ የተሰበሰበው ገንዘብ እና ቁሳቁስ እስካሁን ለዩኒቨርሲቲው ገቢ አለመሆኑን ተናግረዋል በግሌም በቤተሰብም በሁላችንም ገንዘብ አዋተናል ያን ገንዘብ ጋር አያገናኙት። የመጀመሪያው ነገር ግልጽ እንዲሆን የምንፈልገው እኛ ያ ራሱን የቻለ ኮሚቴ አለው፣ ራሱን የቻለ ቦርድ አለው፣ ራሱን የቻለ ሂደት አለው። በዛ ቢያዩበት፣ አያቀላቅሉት። ገንዘባችንን አውጥተን እንዲብለን እንዳብለን ይሉናል። እኛም ገንዘቡ እኛው ራሱ ጠያቄ ነው። ይሄ ፕሮጀክት ግን ለዥም አመት ያስቆጠረ የህዝብ ጥያቄ ስለነበረበት በህዝብ በተሰበሰበ በቢሊየን የሚቆጠር ብር ሊሰራ ስለማይችል የአባይም ግድብ ጎን ለጎን ስላለ ያኛው ጽሕፈት ቤት ለሎ አስረክቦት ትምህርት ሚኒስቴር እንዲሰራው ትምነት ስለተደረገ ተብሎ እኛ እንድንረከብ ተደረግን። እዚያ ያለውንም ገንዘብ አንድ አዳራሽም ቻለች ምንም ተለች በህዝቡ ስም ለብቻ እንዲሰራ ከዚህ በቀረው ግን መንግስት እንዲሰራው ተስማምተናል። ያመረካከብ እስካሁን ድረስ አልተፈጸመም። ገንዘቡም ቁሳቁስም ሌላውም አሰርብ ጽፈት ቤት እየሰበሰብኩ ነው። ገና የተበተነ ብር አለ ስላለ እየሰበሰበ ይመስለኛል። ፕሮጀክቱን በባለቤትነት እየመራው ያለው ወሎ ዩኒቨርሲቲ ፕሮጀክቱን ከተረከበበት ከሁለት ሺህ ስምንት ነሐሴ ወር ጀምሮ አስፈላጊውን ሁሉ እያደረግኩ ነው ይላል። የዩኒቨርሲቲው ፕሬዚዳንት ዶክተር አባተ እንደሚሉት ቴርሸሪ ወይም ሶስተኛ ደረጃ የሚባለው አገልግሎቱ እንጂ ህንፃው አይደለም። ከነባሩ ዓላማ የተቀየረ ነገር የለም የሚሉት ዶክተር አባተ አገልግሎቱን በተባለው ደረጃ ለማሰራት ነባሩ ዲዛይን ላይ ያሉ ጠንካራ ጎኖችን በማካተትና ማሻሻያዎችን በመጨመር ምክረ ሀሳብ እንደተደረገበት ጠቅሰዋል። የኩላሊት ንቅለ ተከላን ጨምሮ ውስብስብ የህክምና አገልግሎቶች ይሰጣል የተባለለት ሆስፒታል በውስጡ የተለያዩ ተቋማትንም እንደሚያካትት ተነግሮለታል። ሆስፒታሉ ለምሳሌ የባህል ህክምናን ያካተተ ሄሊኮፕተር ማረፊያው የት መሆን መቻል አለበት፣ ህንፃው ምን አይነት መሆን አለበት፣ አይጠየፍ አዳራሽ እና የወሎም ባህል ያካተተ ከዲዛይኑ ጀምሮ አቅርበዋል። ጎን ለጎንም ፋይፍ ስታር ሆቴል ይህን ያካትት የሚችል ዲዛይኑን አካተው፣ ይሄ ሁሉ አልነበረም። ምፊቱ ላይ ቪአይፒ ሩም አልነበረም። ምስቱ ላይ በየት በኩል መጥቶ ሄሊኮፕተር አልፎ ህክምና ሊሰጥ የሚችል አለም በምስራቅ አፍሪካ ያካተተ የሚል ይሄ ሁሉ ዝርዝር አልነበረው። ከአሁን በፊቱ ላይ ያንን ዘርዝረው ትናንት አቅርበውታል ለአንድ ሺ ሶስት መቶ ስልሳ የመጀመሪያ ና የሁለተኛ የህክምና ዲግሪ ተማሪዎች የማደሪያ ቤት በአራት መቶ ሚሊየን ብር ተሰርቶ እየተጠናቀቀ መሆኑም ታውቋል አለም አቀፍ ጨረታ ወጥተው የሆስፒታሉን ግንባታ ለማስጀመር እንቅስቃሴ ላይ መሆናቸውን ዶክተር አባት አስረድተዋል ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ መስፍንን ለዘገባው እናመሰግናለን ተከታዩ ዘገባችን ደግሞ ወደ ኦሮሚያ ክልል ነው የሚወስደን በኦሮሚያ ክልል ምዕራብ ሸዋ ኢጃጂ ከተማ በወጣቶችና ጸጥታ አካላት መካከል በተከሰተው ግጭት አራት ፖሊሶችና ሁለት ወጣቶች መቁሰላቸውን ፖሊስና ከቆሰሉ ወጣቶች ቤተሰቦች ገልጸዋል ፖሊስ ግጭቱ እንዲቀሰቀስ ምክንያት ሆነዋል ብሎ የጠረጠራቸውን ሶስት የወረዳው ኦርቶዶክስ ካህናትና ሀምሳ ገደማ ወጣቶችን ማሰሩን አስታውቋል የምዕራብ ሸዋ ሀገረ ስብከት ስለ ጉዳዩ እንደሚያውቅ ገልጾ ችግሩን በሰከነ ሁኔታ መያዝና መፍታት ያስፈልጋል ብሏል። ናኮር መልካ ዝርዝሩን ይዟል። በምዕራብ ሸዋ ኢሉገላ ወረዳ ኢጃጂ ከተማ የጥምቀት ክብረ በዓልን ተከትሎ በቃና ዘገሊላ ለት ማለትም ጥር 12 2012 ዓ ምት የቅዱስ ሚካኤል ታቦትን ወደ ቤተ ክርስቲያኑ ሸኝተው በሚመለሱ ወጣቶችና የጸጥታ አካላት መካከል ነው ግጭቱ የተከሰተው ይላል አንድ ሞቱማ ነጋሳ አባል አለው የሚል የአይንማኝ። ግጭቱንም ተከትሎ ሁለት ወጣቶች በጸጥታ አካላት በተተኮሰ ጥይት ተመተዋል ይላል ሞቱማ Namni tokko investimenti jedhanii maaddiyaadha. Kan kennan jira. ባለፈው ማክሰኞ የሚካኤል ታቦት በስነ ስርዓት ነበር ወደ ቤተ ክርስቲያኑ የገባው። እስጢፋኖስ ፊት ለፊት አንድ ለነዳጅ ማደያ ኢንቨስትመንት የተሰጠ መሬት አለ። ወጣቶቹ እዚህ ስፍራ እንደደረሱ አጥሩን አፈረሱት። ፖሊስ መጣ። ከዛም በፖሊስና ወጣቶች መካከል አለመግባባት ተፈጠረ። በመሳሪያ የተመቱ ሁለት ወጣቶችም አሉ። የሃይማኖት አባቶችም ወጣቶቹን ተው እያሉ ሲያረጋጉ ነበር ለገቤሱ ይልቀበ ሶስት ካናትና ከሃምሳ በላይ ወጣቶችም በወረዳው ፖሊስ ታስረዋል ሲል ተናግሯል። ይህ የዓይን እማኝ በግጭቱ ከቆሰሉ መካከልም ለደህንነቴ ስለመሰጋ ስሜን አልጠቅስም የሚለው ወጣት ወንድሙም የግጭቱ ሰለባ መሆኑን ተናግሯል። አንድ ነገሩን ለማረጋጋት የሄደ ወንድሜ ነገሩ እንዲረጋጋ በመማጸን ላይ ያለ ከጸጥታ አካላት መካከል በጥይት መቱት። እኔም ወንድሜን ለመውሰድ ሲሄድ እግሬ ላይ በመሳሪያ መቱኝ። ስፍራው በየዓመቱ መስቀል በዓል የሚከበርበት በመሆኑ የነዳጅ ማደያ ከሆነ የእሳት አደጋ ሊነሳ ይችላል። ስለዚህ እዚህ መሆን የለበትም ነው የህዝበ ክርስቲያኑም ሆነ የቤተ ክርስቲያን ጥያቄ። ያደምንበት የግጭቱን መነሻና እሱን ተከትሎ ስለወሰዱት እርምጃ የኢሉ ገላን ወረዳ ፖሊስ አዛዥ ኮማንደሯ አጋሪ ብርሃኑ እንዲህ ይገልጻሉ። ማዳ እረ ለግጭቱ መንስኤ የሆነው ለማዳያ የተከለለ ቦታን ለቤተ እምነቱ ይገባል በሚል ወጣቶቹ ሄደው በጉልበት አጥር በማፍረሳቸው ነው። ሲያነሳሱ የነበሩ ደግሞ የታሰሩ ካህናት ናቸው። ለዚህም ደግሞ የድምፅ ማስረጃ አለን። ግጭቱን ተከትሎ አራት ፖሊሶች ወጣቶች በወረወሩት ድንጋይ ቆስለው ሁለቱ እዛው ሲታከሙ፣ ሁለቱ ደግሞ ለተሻለ ሕክምና ወደ አዲስ አበባና ነቀምቴ ተልከዋል ብለዋል አዛዡ። ሁለት ወጣቶች ፖሊስ በተኮሰው ጥይት ተመትተዋል ስለተባለውም ተጠይቀው አንድ ወጣት በድንጋይ መመታቱን ብቻ ነው የማውቀው ብለዋል። በአሁኑ ሰዓት ግጭቱን በመቀስቀስ የተጠረጠሩ ሶስት ካህናትና ተሳትፈዋል ያሏቸው ከአርባ እስከ ሀምሳ ሰዎችም መታሰራቸውን ኮማንደው አጋሪ ጨምረው ገልጸዋል። ጃጂ አሁን ወደ ቀድሞ መረጋጋቷ ተመልሳለች። ሲሉ አክለዋል። ለመሆኑ ይህ ውዝግብ ያስነሳው መሬት ይዞታ የማን ነው ብለን የኢጃጅን ከንቲባ አቶ ነብሶ ሹሚን ጠይቀናቸው ነበር ከአስራ ዘጠኝ ሰማኒያ ዘጠኝ ዓመተ ምህረት ጀምሮ መሬቱን በኢንቨስትመንት ለማልማት የተረከቡ ግለሰቦች ሀያ ሶስት አመታት ምንም ስራ ስላልሰሩበት ውሉ ተቋርጧል። ውድድር ቢካሄድበትም የተባለው ዋጋ ማቅረብ ባለመቻሉ በሶስተኛ ዞር ጨረታ ለሌላ ባለ ሀብት ከተላለፈ በኋላ መሬቱ ከቤተ ክርስቲያኑ ጎኑ ስለሚገኝ ይሰጠን የሚል ጥያቄ መጣ። መሬቱ በህጋዊ መንገድ ለሌላ ባለ ሀብት በመሰጠቱ ጥያቄው እንደማይስተናገድ ነግረናቸው ነው። የተለያየ ነው። ከዚህ በፊት ቦታው የመስቀል በዓል የሚከበርበት ነበር ብለው ቅሬታ አቅራቢዎች ላነሱትም ጫካ ነበርና ና አንድም ሃይማኖታዊ በዓል ተከብሮበት የማያውቅ ከተማው ለኢንቨስትመንት ስራ ያስቀመጠው ቦታ ነበር ሲሉ መልስ ሰጥተዋል። ግጭቱን የሃይማኖት ለማስመሰል ጥረት ቢደረግም ከኦርቶዶክስ ምዕመናን ና የከተማው ሌላ ሃይማኖት ተከታዮች ጋር በመሆን ማስቆም ተችለዋል ያሉት ደግሞ የኢሉገላን አስተዳዳሪ አቶ ከበር ኩንዳሻው ናቸው። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የምዕራብ ሸዋ ሀገረ ምክትል ዋና ስራ አስኪያጅ ሊቀት ጓን ቀሲስ ያሬድ አበበ ስለ ጉዳዩ መረጃ እንዳላቸው ጠቅሰው ነገሩን በሰከነ ሁኔታ መያዝና መፍታት ያስፈልጋል ብለዋል። ব اব স� Popা চ্ছা, কের�vikে হ কিরা শ্ছারা কেরৎ গুস্ড্ে কের্খের্ন্রে থার্য জির্ধা এহগ ইক্র৅

ሰዎች ይህን ጉዳይ ሊያጣሩ ሲሄዱ ለማጣራታቸው ትልቅ ግባት ሊሆን እንደሚችለው የወረዳ ሊተክነት ኃላፊ መገኘት ነው። ለማንኛውም ከእናንተ ጋራ ዲፕሎማሲያዊ ለሆነ መንገድ ይነጋገር ሰግዶ ነበረ። ከዛ እንዲለቀም ተደረገ። ስራው ለውታል ይመስለኛል። እንዲህ አምስት ሶስት አራት ከአራት ሊሆኑ ይችላል። ያጦናትን እንዲ ደግሞ ወጣቶችን ጠየታቸው እየተወሰዱ እየታሰሩ ነው ተብሎ ነው የሚነገረው እንጂ ትክክለኛውን ቀመር እና ቁጥር አሁን ይሄ ነው ቁጥር መናገር ያስቸግራል። የገጠመው ችግር በፍጥነት ይፈታ ዘንድም ለኦሮሚያ ክልል ምክትል ርዕሰ መስተዳደር ጽህፈት ቤት እንደሚያመለክቱ አስታውቀዋል። ለአሜሪካ ድምጽ ናኮር መልካ ከአምቦ። የአምቦውን ዘጋቢያችን ናኮር መልካ ላደረሰን ዘገባ እናመሰግናለን። አድማጮች፣ የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ መሰናዷችንን ነው። ወደ ተከታዩ ዘገባ ስናልፍ አጨቃጫቂና አከራካሪ የሆነው ስፖርትን በመጠቀም የሚደረግ ውርርር ላይ እናተኩራለን። ይህ በቅርቡ በኢትዮጵያ አንዳንድ ከተሞች የተጀመረው ስፖርትን ተገን ያደረገ ውርርድ በወጣቶች ላይ የሚያስከትለውን ጉዳት በተመለከተ የሴቶች ህጻናትና ወጣቶች ሚኒስቴር ከተለያዩ አካላት ጋር ውይይት መድረክ አዘጋጅቶ ነበር። ኤደን ገረመው ዘገባ አላት። የኢትዮጵያ ብሔራዊ ሎተሪ በሚኒስትሮች ምክር ቤት ደንብ ቁጥር 160/2001 መሰረት የስፖርታዊ ውርርድ ከሎተሪ ጨዋታዎች አንዱ መሆኑን በመደንገግ ከ2005 ዓ.ም ጀምሮ ስፖርታዊ ውርርድ ቤቶች ወደ ገበያ ገብተው ስራ እንዲጀምሩ ፍቃድ ሰጥቷል። ይሁንና ስፖርታዊ ውርርዶች ከጤናማ የጊዜ ማሳለፊያነት ወደ ቁማርነት እየተቀየሩ ወጣቱ ላይ ማህበራዊና ኢኮኖሚያዊ እንዲሁም ስነ ልቦናዊ ቀውሶችን እያስከተሉ መሆኑን በተከታታይ ሲነገር ቆይቷል። ከዚህም በመነሳት የኢትዮጵያ የሴቶች ህጻናትና ወጣቶች ሚኒስቴር የተለያዩ ባለ ድርሻ አካላትን በመጥራት የውይይት መድረክ አካሂዷል። አቶ አለሙ ሰዊድ በሚኒስትሮች መስሪያ ቤት የወጣቶች ስብዕና ልማት ዳይሬክቶሬት ዳይሬክተር ሲሆኑ በውይይቱ ላይ ጥናት አቅርበዋል። ጥናቱ ስፖርት ቤቲንግ በሚባለው የስፖርት ውርርድ ወይም ቁማር በመላ ዓለም የተለመደ ቢሆንም በሀገራችን በቅርብ ጊዜ እንገባው ነገር ግን በከፍተኛ ፍጥነት እየተስፋፋ ነው የሚገኘው። እና ያው የስፖርት ውርርዱ ያው ማካሄድም ፈቃድ መስጠትም የሚችለው ብሔራዊ ሎተሪ ነው። በዚህ አማካኝነት እስካሁን ባለው ከብሔራዊ ሎተሪ አስተዳደር በተገኘው መረጃ ለአርባ ስድስት ካምፓኒዎች ፈቃድ ተሰጥቷል። እያንዳንዱ ደግሞ በርካታ ብራንቾች አሏቸው። ለምሳሌ አንደኛው አርባ ስድስቱ አንደኛው ብቻዋን አዲስ አበባ ላይ ወደ ስልሳ አምስት ብራንቾች እንዳሉ መረጃዎች ያመለክታሉ። ተጋላጮች ወይም በዚህ ላይ ተሳታፊዎች በአብዛኞቹ ህፃናት ታዳጊዎችና እና ወጣቶች ናቸው። ከእድሜ አንጻር በአብዛኞቹ አክቸዋሊ በእኛ ሀገር አሁን ሁሉም አወራራሽ ካምፓኒዎች አይደሉም። የተወሰኑት ላይ ከአስራ ስምንት ዓመት በታች ለሆኑ ታዳጊዎች የማይፈቀድ ይላል። ያው ግድግዳ ላይ የሚለጠፍ ብቻ አስገዳጅነት የለውም። ኮንትሮል ሜካኒዝም ወይም ቼክ ማድረጊያ ምንም አይነት ሜካኒዝም የለውም። መታወቂያ ማስጠየቅ፣ ምንም አይነት ማስረጃ ትጠያች፣ ብቻ ተለጥፋለች እና በአብዛኞቹ ባደረግናቸው ናቸው አሰስመንቶች አብዛኞቹ ከአስራ አምስት አመት እስከ ሰላሳ አምስት አመት ባሉ የእድሜ ክልል ውስጥ ያሉ ናቸው። አንደኛ የሚያባክኑት ጊዜ ቲኬት ለመግዛት በራሱ ረጅም ሰልፍ ነው የሚሰለፉት እና ከሶስት ሰዓት እስከ ስድስት ሰዓት የሚፈጁ አሉ። በእነዛ በሳምንቱ አራት ቀናት አራቱንም ቀን የሚሳተፍ አንድ ቀን ሚሳተፉ አሉ። ሁለት ቀን ሚሳተፉ አሉ። ገንዘብ አንጻር ያው እንደ አቅማቸው ነው። ከአስር ብር ጀምሮ አለ በሺዎች የሚቆጠሩ በአስር ሺ በመቶ ሺ የሚወራረዱበት ሁኔታ አለ እና ንብረታቸውን ሽጠው ባዶ የቀር የተለያየ መንገድ የተገኙ መረጃዎች ያሳያሉ። አቶ አለሙ አክለውም ሁኔታውን ያባባሰው ደግሞ በዚህ የውርርድ ስፖርት ውስጥ የውጭ ባለሀብቶች ተሳታፊ መሆናቸውን ይጠቅሳሉ። የሚኒስቴር መስሪያ ቤቱ በቀጣይ ለህብረተሰቡ የግንዛቤ ማስጨበጫ ከመስጠት ጎን ለጎንም በሀገር አቀፍ ደረጃ የውርርድ ስፖርትን ለማስቆም በጥናት የተደገፈ ጥያቄ እንደሚያቀርብም ገልጸዋል። ግን እጅግ በጣም መስፋፋት የጀመረው የውጭ ካምፓኒዎችን ጭምር ጆይንት ቬንቸር መግባት በመጀመራቸው በቴክኖሎጂ መታገዝ በመጀመራቸው በጣም መስፋፋት የጀመረው ባለፉት ሁለት አመታት ያው። የሚያስከትለው አደጋ ምንድን ነው? አእምራችሁም የዚህ ተሳታፊ ህጻናት፣ ወጣቶች ናቸው። እነዚህ ደግሞ እንደ ሀገራችን ሀገራችን ታዳጊ ሀገር ነች። ከዚህ አንጻር ትልቁ ሪሶርስ ወይም ፕሮዳክቲቭ ፓወር የምንለው ክፍል ነው እየተጎዳ ያለው። አይምሯቸውን ፕሮሰስ የሚያደርገው ሦስተኛ ያደርጋቸዋል። የትረጊዜ ድርሻ አለ የምንለው የሰው ሀይል እያሳጣን ያለ። ስለዚህ አሁን ትኩረቱ ምንድን ነው? መንግስት ያው ሁሉም አካላት ተረባርበው ጉዳዩን አጢ ነው ያለው። ለብሔራዊ ሎተሪ የተሰጠው በደንብ በአዋጭ የተሰጠው ስልጣን አለ ያ እንደገና እንዲጤንና አስቸኳይ መፍትሄ እንዲያገኝ ነው። እኛ በሴቶች ህጻናትና ወጣቶች ሚኒስቴር በኩል ጥረት እያደረግን ያለ ነው። በወጣቱም በሌሎችም ግንዛቤ መፍጠሩ ማስተማሩ እንዳለ ሆኖ፣ ነገር ግን ይህ በህግ የተደገፈ በአዋጅ በደንብ የተደገፈ ስለሆነ የእኛ ሚኒስቴር መስሪያ ቤትም የሚኒስትሮች ምክር ቤት አባል ነው። ስለዚህ በሚኒስትሮች ምክር ቤት አዋጁ እንደገና እንዲታይ በአስቸኳይ እንዲታይና የሚኒስትሮች ምክር ቤት መፍትሄ እንዲያበጅለት ህጻና መውጠር እንዳለብን ወይም ፕሮፖዛል ማቅረብ እንዳለብን። አቶ አድኖ አበራ በሴቶች ህጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ ናቸው። በውይይቱ ላይ በቂ የሚባሉ ባለድርሻ አካላት መገኘታቸውን ገልጸው የጉዳዩን አሳሳቢነት ላይ ስምምነት መደረሱና ለወጣቱም የተሻለ ጊዜ ማሳለፊያ ለማዘጋጀት እየሰሩ መሆናቸውን አሳውቀዋል። መድረኩ በጣም እጅግ ሰፋ ያለ ነጥቦች የተነሱበትና ክርክሮችም ነበሩ። አንድ አይነት አቅጣጫ ብቻ ሲሆን ለም የተለያዩ ሀሳቦች ቀርበው ከዚ ሀገር መጨረሻ ላይ በአቋም ደረጃ ከስምነት ተደርሶ የሚወጣበት መድረክ ስለነበረ አዎ በአዲስ አካላቶች በዚህ ሎተሪ ውርርዱ ጠቅላይ አጣሪ ህግም ነበረ እንዳሲ ብሔራዊ ሎተሪም ነበረ የመምህራን ማህበርም እንደዚህ ነበረና ጥሩ መድረክ ነው ባለት ነው። ሌላው ይሄ ነገር ለወደፊት ሀገር የሚጎዳ ነው፣ ትግብን የሚጎዳ ስለሆነ ማህበራዊ ቀውስ የሚያስከትል ስለሆነ፣ ስለዚህ ይሄ ነገር ርምት ሊሰጠው ይገባል። መስተካከል አለበት። አሁን ወጣቱ ላይ የደረሰ ያለው ችግር መቀረፍ አለበት። ችግሩ የሚቀረፍበት ግን ውርርድ መዘጋቱ ብቻ መፍትሄ የሚሆን ከሆነ እሱን ለማድረግም ድረስ በአቋም ደረጃ እኛ እንደ ተቋም አቋማችንን አቋቁተን ሌሎችንም ይተማመኑበታል። ከኛ ስራ አጥነት እንደመኖሩ በቀን መንግስት በአገር አቀፍ ደረጃ በተቋማትን ደረጃ አሳይመንት ሰጥቶ የስራ አጥነት ችግሩን ለመቅረፍ ኮሚሽን እስከማቋቋም ድረስ የደረሰበት ያለበት ሁኔታ አለ። በሴቶች ሕጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አድነው አክለውም ወጣቶችና የህብረተሰቡ አካላት እነዚህን የወረዱ ስፖርቶችን አደገኝነት ተረድቶ ጊዜውም በአግባቡ እንዲጠቀም ያሳስባሉ። ለአሜሪካ ድምጽ ሬዲዮ አደን ገረመው፣ ዋሽንግተን ዲሲ። አሁን ደግሞ ወደ ደቡብ ክልል ነው የምንሻገረው የአንበጣ መንጋ በደቡብ ክልል የተለያዩ ዞኖች ከፍተኛ አደጋ እየደረሰ እያደረሰ መሆኑንና ለመቆጣጠርም አዳጋች መሆኑን የደቡብ ዘጋቢያችን ዮናታን ዘብዴዎስ አጠር ባለው ተከታዩ ዘገባ ያስቃኝናል። የክልሉ እርሻና ተፈጥሮ ሀብት ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ ዳንኤል ዳምጤ እንዳሉት በደቡብ ክልል በሲዳማና ገዲዮ ዞን፣ በቡርጅና አማሮ ልዩ ወረዳዎች የበረሃ አንበጣ መንጋ ተከስቷል። አቶ ዳንኤል በእነዚህ ቦታዎች የተከሰተውን መንጋ ሙሉ በሙሉና በክፍል መቆጣጠር ተችሏል ነው ያሉትም አንዳንድ አካባቢዎች ግን አሁንም የመንጋ ወረራ ጉዳት ያደረሰ መሆኑን ገልጠዋል። በዚህ ሰዓት ላይ ገዲዮ ሙሉ በሙሉ በሚባል ደረጃ ለቆ ወቅት ሲዳማም ያሉ ወረዳዎች ላይ በዛው ልክ የወጣበት አግባብ አለ። አልፎ አልፎ አንዳንድ ቦታዎች ላይ ገባወጣ የማለት ነገር ካለ በስተቀር ሙሉ በሙሉ በሚባል ደረጃ እዛም አካባቢ ላይ የመቆጣጠር ስራ ተሰርቷል። አማሩ ላይ ያለው በነበረበት የኬሚካል ርጭት በአውሮፕላን በታገዘ በተደጋጋሚ ተደርጓል። በዛም መሰረት እስከ 80 ፐርሰንት ድረስ መቆጣጠር የተቻለበት ሂደት አለ። የተወሰኑ የቀሩ የአንበጣ መንጋዎች እዚህም እዛም ተበታትነው ያሉ በህብረተሰቡ ከፍተኛ ርብርብ የመቆጣጠሩ ስራ እየተሰራ ነው ያለ። በአጠቃላይ አሁን ባለው ነባር ሁኔታ ክልላችን ውስጥ ያለውን ነገር ያው በህብረተሰቡ ነቃ ተሳትፎ ወደ መቆጣጠር ደረጃ እየደረሰንበት ያለንበት ሂደት ነው ያለ። በባህላዊ መንገድ በአርሶ አደሮች ጉልበትና በህብረተሰቡ ሰፊ ተሳትፎ መንጋው ለቆ እንዲወጣ ከማድረግ እና ሰብል ላይ ጉዳት እንዳያደርሱ ከመከላከል በተጨማሪ ለሶስት ተከታታይ ቀናት በአውሮፕላን የኬሚካል ርጭት መካሄዱንም አቶ ዳንል ተናግሯል። በአንድ ዙር ርጭት ምናልባትም ከሶስት እስከ አምስት ድረስ ምልልስ ያለበት ነው። በተለይ አማሮ ተራራማና ሸለቋማ አካባቢ ላይ ስለነበረ የመጣው አውሮፕላን እነዛን ተራራዎችና ሸለቆዎች አካባቢ ላይ ወርዶ ከመርጨት ጋር ተያይዞ የተወሰነ የአቅም ውስንነት ያለበት ስለነበረ ከፌዴራል ግብርና ሚኒስቴር ጋር በመነጋገር ሌላ ተቀያሪ ረዥም ርቀት የሚጓዝ ጠንካራ አውሮፕላን እንዲመጣ ተደርጎ ነው እንግዲህ የአውሮፕላን በተደጋጋሚ ለሁለት ቀን ጠዋትና ማታ ምናልባትም ከአምስት በላይ ዙሮችን እየተመላለሰ ርጭት አካሂዷል። በአማሮ የተከሰተውን የአንበጣ መንጋ ሰማኒያ በመቶ መቆጣጠር የተቻለ ሲሆን ስዳማን በከፍል ጌዴኦ ዞን ሙሉ በሙሉ ከመንጋው ወረራ መቆጣጠር መቻሉን ገልጠዋል። መንጋው በሰብሎች ላይ ያደረሰውን ጉዳት በተመለከተም የተጣራ ሪፖርት አለመጠናቀሩን ገልጠው ጉዳቱ ግን የከፋ አለመሆኑን እርግጠኛ መሆን ይቻላል ነው ያሉት። አዲስ የአንበጣ መንጋ ወረራ በኢትዮጵያ የተስፋፋ መሆኑና በአገሪቱ የግብርና ምርት ላይ ጉዳት ሊያደርሱ እንደሚችል በተባበሩት መንግስታት ድርጅት የዓለም የምግብና የግብርና ድርጅት ትላንት ባወጣ ሪፖርት አስታውቋል። ድርጅቱ የአንበጣ መንጋ ወረዳ ለመከላከል ለወራት ጥረት ቢደረግም ወደ አዲስ አካባቢዎች መንጋው የተሰራጨ መሆኑን ያስታውቀው 2350 ካሬ ኪሎ ሜትር ስፋት ላይ መንጋው ማረፉን የሚገልጠው ይሄው የድርጅቱ መግለጫ በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ፣ በትግራይ፣ በድሬዳዋ ከተማና በደቡብ ክልል መንጋው ተከስቷልም ብሏል። እንደ አውሮፓውያኑ አቆጣጠር ከ2019 ጀምሮ 125 ወረዳዎችን የወረረው የበረሃ አንበጣ መንጋ በግብርና ምርት ላይ፣ በእንስሳት የግጦሽ መሬትና በደን ሽፋን ላይ ጉዳት ሊያደርስ እንደሚችል በተለይም የቀጠናውና የሀገሪቱን የምግብ ዋስትና ፕሮግራም ሊፈታተን እንደሚችል አስታውቋል መግለጫው። አቶ ዳንኤል ለዘላቂ መፍትሄ ከፌዴራል መንግስት ጋር በመተባበር ድንበር ያለፈ የኬሚካል ርጭት እንደሚደረግ አስታውቀዋል። በዚህ ሰዓት ላይ የኬሚካል ርጭት አውሮፕላኑ ረዥም ርቀት የሚጓዝ ከመሆኑ ጋር ተያይዘው ኦሮሚያ ክልል እስከ ቦረና ዞን እስከ ተልተሌ እስከ ኬንያ ድንበር ድረስ ሄዶ የሚረጨበትን ሂደት ረዲ ተመቻችቶ መርጨት ጀምረዋል። በጉጂ አካባቢ፣ በቦረና አካባቢ አውሮፕላኑ ከኛ ድንበር ማልፋ ክፍል በመነጋገር ከኦሮሚያ ክልል ጋር በቅንጅት እየተሰራ ነው ያለ ምክንያቱም የሚመጣውን እዛው ለማስቀረት እየተሰሩ ያሉ ስራዎች አሉ እነዚን ስራዎች አጠናክሮ መቀጠል ብቻ ነው ሌላ ምንን ማኗራጭ ለም ያንን ደግሞ ውጤት አምናለን በ በኢትዮጵያ ና በሶማሌ አሁንም የተስፋፋ መሆኑና በሶማሌ የሚገኘውን ሰፊ የአንበጣ መንጋ መራቢያ መቆጣጠር አለመቻሉ የመከላከል ስራውን አዳጋች ማድረጉን ሪፖርቱ አብራርቷል ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳም ማካንን ላደረሰን ዘገባ እናመሰግናለን። አድማጮች፣ እንግዲህ ለዛሬ ምሽት የያዝነው ዝግጅታችን በዚሁ ተጠና። ፕሮግራሙን በመምራት አብሬያችሁ ያመሸሁት ሲሆን ግርማ ነበሩ። ከማክቢል ያብሮ የቤቲ ጂን ገርዬ የተሰኘውን ዘፈን መርጦ አብሮን አምሽቷል በማቀናበር ለዛሬው እንግዲህ ደናደሩ። በሰኞ ምሽት መደበኛ ዝግጅታችን ጠብቁን። ደናደሩ yeah okay. Radio segala, Amerika Tim Radio segala.